የአሜሪካ ድምፅ ሬዲዮ ጣቢያ ነው። በእስር ላይ የሚገኘው ጋዜጠኛ እስክንድር ነጋ በዓለም አቀፉ ፕሬስ ኢንስቲትዩት የዚህ ዓመት የዓለም የፕሬስ ነጻነት ጀግና ተባለ። ጋዜጠኛ እስክንድር ነጋን ለማክበር ለማወደስ የተወሰነበት ምክንያት የኢትዮጵያ መንግሥት ያወጣውን የጸረ ሽብር ሕግ የሰዎችን ሐሳብ ለማፈን መጠቀሙን ለረጅም ጊዜ በመቃወሙ ነው። ይህን በማድረጉ ደግሞ ዋጋ ከፍሏል። እንደምታውቁት ለዓመታት በተደጋጋሚ ታስሯል። አሁንም በቃሊቲ እስር ቤት ይገኛል። የዓለም አቀፉ ፕሬስ ኢንስቲትዩት ተቋም የአድቮኬሲና የኮሚኒኬሽንስ ዳይሬክተር ስቲቨን ኤልሰን ናቸው። ዝርዝሩ በአብይ ርስ ይቀርባል። ጤና ይስጥልን፣ እንደምናመሽታችኋል የተከበራችሁ አድማጮቻችን የዛሬ ማክሰኞ ሚያዝያ 17 2009 ዓ ም ምሽት አስተናጋጆች ሰለሞን ክፍሌና አዳነች ፍሳሐ የነን። አብረናችሁ እናመሻለን። በቅድሚያ የዕለቱን ዜናዎች እናሰማለን። መልካም ምሽት። የዩናይትድ ስቴትስና ብሪታንያ ባለፈው ወር በበርካታ የመካከለኛው ምስራቅ የአየር መንገድ የተሳፈሩ መንገደኞች የላፕቶፕና የታብሌት ኮሚኒኬሽን እንዳይይዙ አግደዋል። የአየር መንገድ ደህንነት ለመጠበቅ እንደሆነ ባለስልጣኖች ገልጸዋል። ባለፈው ዓመት የካቲት ወር ላይ ዳዋሎ በተባለው የሶማሊያ አየር መንገድ ላይ በላፕቶፕ የተደበቀ ፈንጂ መፈንዳቱ እንደ ምሳሌ ጠቅሰዋል። በፍንዳታ የሞተው እሱ ያፈነዳው ሰው ብቻ ነው። የሶማሊያ መንግስት ታዲያ በሞቅዲሾ ዓለም አቀፍ አይሮፕላን ማረፊያ ላይ የጸጥታ ደህንነት ለመጠበቅ የወሰዳቸው እርምጃዎች ስላሉ የአሜሪካንና የብሪታንያን ምሳሌ በመከተል ኤሌክትሮኒኮች ከአይሮፕላን የማገድ እቅድ የለኝም ብሏል። የሞቅዲሾ ዓለም አቀፍ አይሮፕላን ማረፊያ ዋና ስራ አስኪያጅ ብሪጋዴር ጀነራል አብዲ አሽኬር ጃማ የአይሮፕላን ማረፊያው ሰራተኞች በአካባቢው ጠንካራ የጥበቃ ስርዓት ፈጥረዋል ሲሉ በአሜሪካ ድምፅ ሬዲዮ ላለው የሶማሊኛ አገልግሎት ተናግረዋል። በተባበሩት መንግስታት ድርጅት የዩናይትድ ስቴትስ አምባሳደር ኒኪ ሄሊ የደቡብ ሱዳን ተዋጊ ወገኖች የህዝባቸውን ስቃይ ከማባባስ በስተቀር ለማቃለል ያደረጉት ነገር የለም ሲሉ ነቅፈዋል። አምባሳደሯ ይህን ያሉት በግጭት እየተባባሰ በመሄድ ላይ ያለ የምግብ እጥረት ባየለበት የህዝብ መፈናቀል በበዛበት ደቡብ ሱዳን ሆነው ነው። ሰሜን ኮሪያ ወታደራዊ ኃይሏ የተመሠረተበትን 85ኛ ዓመት በምስራቃዊ ከተማ ላይ ከባድ የተኩስ ልምምድ በማድረግ ማክበሯን የደቡብ ኮሪያ መከላከያ ሚኒስቴር ገልጿል። አንዳንድ ታዛቢዎች የኒውክሌር መሳሪያ ባለቤት የሆነችው ሀገር በዓሉን ለስድስተኛ ጊዜ የኒውክሌር ወይም የሚሳይል ፍተሻ በማካሄድ ታከብራለች የሚል ግምት ነበራቸው። እስካሁን ባለው ጊዜ ግን አልተደረገም። የሰሜን ኮሪያ በዓል የተከበረው የዩናይትድ ስቴትስ ዩኤስኤስ ሚቺጋን የተባለ ኒውክሌር ተሸካሚ ሰርጓጅ መርከብ ደቡብ ኮሪያ በገባበት እለት ነው። የዩናይትድ ስቴትስ የደቡብ ኮሪያና የጃፓን የባህር ኃይሎች በምዕራብ ኮሪያ ባህረ ገብ መሬት በሚገኘው ባህሮች ላይ እስከ ነገረቡ የሚዘልቅ ወታደራዊ ልምምድ እያካሄዱ ነው። ልምምዱ እስከ ነገ ድረስ እንደሚዘልቅ ታውቋል። ዩናይትድ ስቴትስና ሰሜን ኮሪያ በኑክሌር አደጋ ስጋት ምክንያት ወደ ግጭት በተቃረቡበት በአሁኑ ወቅት በሰሜን ኮሪያ የታሰሩ ጊዜ የሚፈቱ አይመስልም። ሰሜን ኮሪያ ሦስተኛው ታሳሪ ሆነዋል። ከሀገሪቱ ለመውጣት ሲሞክሩ የፒዮንግ ያንግ ዓለም አቀፍ አውሮፕላን ማረፊያ ላይ ነበር። ባለፈው ቅዳሜ የታሰሩት የ58 ዓመት ዕድሜ ያላቸው ኪም በፒዮንግያንግ የሳይንስና የቴክኖሎጂ ዩኒቨርሲቲ አካውንቲንግ ያስተምሩ ነበር። በአብዛኛው በምዕራባውያን ወንጌላውያን ቡድኖች የሚንቀሳቀስ የግል ዩኒቨርሲቲ ሲሆን የአህጉሪቱ ልሂቃን ልጆች እንደሚማሩበት ተገልጿል። የዩናይትድ ስቴትስ ምክር ቤት ለ2017 የመንግስት ባጀት ዙሪያ የሚካሄደውን ድርድር ለማገባደድ የቀረው ጥቂት ቀናት ብቻ ናቸው። የህግ አውጪዎች የፊታችን አርብ እኩለሌሊት ድረስ ባለው ጊዜ ስምምነት ላይ መድረስ ካልቻሉ የመንግስት ስራ ይደናቀፋል። የአሜሪካ ድምፅ ሬዲዮ ዘጋቢ ካትሪን ጂፕሰን የድርድር ፍጻሜ ለፕሬዚደንት ትራምፕ አስተዳደር ያለውን ዋጋ የሚተነትነውን አጭር ዘገባ ዝርዝር አሉላ ከበደ ያቀርበዋል። አጣዳፊ ትኩረት በሚሹ የህግ ረቂቅ ውሳኔዎች ዙሪያ የሚካሄደው ክርክር እየተሰማ ያለው ፕሬዚዳንት ዶናልድ ትራምፕ አስተዳደራቸውንም መቶኛ ቀን መገባደጃ እየቆጠሩ ባሉበት በአሁኑ ወቅት ነው። በአያሌ ቢሊዮን ዶላሮች ላይ የሚደረግ ክርክር ነገር ግን አራት ቀናት ብቻ ናቸው የቀሩት። በቶሎ ለመጠናቀቅ ሰፊ እድል አለው ነው ያሉት ፕሬዚዳንት ዶናልድ ትራምፕ። በመጨረሻዋ ሰዓት የሚስተዋለው እርግጠኝነት የጎደለው ሁኔታ አዲስ አይደለም። እንደ አውሮፓውያን የዘመን አቆጣጠር በ2013 ዓ ም ተመሳሳይ ሁኔታ ተከስቶ የመንግሥት ሥራ ለ16 ቀናት ተስተጓጉሎ ነበር። በፌዴራሉ መንግሥት ስር የሚተዳደረው የብሔራዊ ፓርክ አስተዳደር ሳይቀር ስራ ለማቆም ተገዶ ነበር። የዋይት ሀውስ የፕሬዚዳንቱን እቅድ ለማሳካት የያዘው ጥረት አሁንም እንደቀጠለ ነው። ይህ ተከታዩ አሜሪካን ዳግም ታላቅ የሚያደርገው መቶኛ ዓመት መቶኛ ቀናት እቅዴ ነው ነው ያሉት ፕሬዝዳንቱ። በምርጫ ዘመቻቸው ወቅት በሜክሲኮና በዩናይትድ ስቴትስ ድንበር መካከል 3200 ኪሎ ሜትሮች ርዝመት ያለው የግንብ አጥር ለማጠርቅ አለገቡበት እቅድ የሚያስፈልገው ወጪ የትንቅንቁ ፊልሚያ ወረዳ ይሆናል ተብሏል። አድማጮች ዜና በቀጥታ የሚተላልፍላችሁ እዚህ ዋሽንግተን ዲሲ ከሚገኘው ከአሜሪካ ድምፅ ራዲዮ ጣቢያ አማርኛው ቋንቋ አገልግሎት ነው። የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ ፍልሰትን ለመከላከል ሲሉ በሜክሲኮና በዩናይትድ ስቴትስ ድንበር ላይ ግንብ ከመስራት ወደኋላ እንደማይሉ ገልጸዋል። ይሁንና ባጀት ምደባ ላይ በሚደረገው የምክር ቤት ክርክር በያዝነው ሳምንት ማብቂያ ላይ የመንግሥት መሥሪያ ቤት እንዳይዘጋ ሲሉ ለግንቡ የሚያስፈልገውን ገንዘብ የመጠየቁን ጉዳይ የማዘግየት ፍላጎት እንዳላቸው ገልጸዋል። ትራምፕ ትላንት ከዋይት ሀውስ ቤተ መንግሥት ሲናገሩ ለግንቡ ግንባታ የሚያስፈልገውን ገንዘብ የመጠየቁን ጉዳይ እስከ መጪው መስከረም ወር ሊያቆዩት እንደሚችሉ ገልጸዋል። ግንቡን ለመገንባት 20 ቢሊዮን ዶላር ሊያስፈልግ እንደሚችል ይገመታል። ዲሞክራቶች በሜክሲኮና በአሜሪካ ድንበር ላይ ግንብ መገንባቱን ይቃወማሉ። ለመጪዎቹ አምስት ወራት ለመንግሥት ሥራ ማንቀሳቀሻ የሚያስፈልገው በጀት ለግንቡ ከሚያስፈልገው ጋር ተዳምሮ መቅረቡ የመንግሥት መሥሪያ ቤቶችን በከፊል ሊያዘጋ ስለሚችል ነው የግንቡን ጉዳይ ለማዘግየት የፈለጉት። ምክር ቤቱ ስምምነት ላይ ካልደረሰ በስተቀር የወቅቱ የመንግሥት ባጀት በመጪው አርብ እኩለ ሌሊት ላይ ያበቃል። ቱርክ ዛሬ ማለዳ በሰሜን ኢራቅና በሰሜን ምስራቅ ሶሪያ በኩርድ አማጽያንና ተባባሪዎቻቸው ላይ የአየር ድብደባ አካሂዳለች። በዓለም አቀፍ ሕግ መሰረት በሀገራችን ጸጥታ አንድነትና ሉዓላዊነት ላይ አደጋ የሚደቅኑትን አሸባሪዎች ለማጥፋት የተወሰደ እርምጃ ነው። አማጽያን የጦር መሳሪያዎች ጥይቶችና ፍንጂዎች ወደ ቱርክ ሸልኮ እንዳይገቡ ለመከላከል የተካሄደ የአየር ድብደባ ነው ሲል አንድ የቱርክ ወታደራዊ መግለጫ አስታውቋል። የቱርክ ባለሥልጣኖች የታገደው የኩርዶች ሰራተኞች ፓርቲ አካባቢውን እንደ መጠጊያ እየጠቀመ ነው ይላሉ እየተጠቀመ ነው ይላሉ። በዩናይትድ ስቴትስ ከሚደገፈው ህዝባዊ ተከላካይ ቡድን ከተባለውና ከሌሎች ኩርዳውያን ተዋጊዎች ጋር ያያይዙታል። ብሪታንያ ሆኖ የሰሪያን ጉዳይ የሚከታተለው የሰብአዊ መብት ቡድን ቢያንስ 18 የህዝባዊ ተከላካይ ቡድን አባላትና የሚዲያ ባለስልጣኖች በአየር ድብደባው ተገድለዋል ይላል። በመጨረሻም የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ በአይሁዳውያን ላይ የተፈጸመውን ፍጅት ለማሰብ በዩናይትድ ስቴትስ ምክር ቤት ህንጻ ዛሬ በተካሄደ ስነ ስርዓት ላይ ባደረጉት ንግግር ጸረ ሰማዊነትንና ጥላቻን ለመዋጋት ቃል ገብተዋል። ዘረኝነትን ነቅለን እናጠፋለን፣ ጥላቻን እናወግዛለን። በዩናይትድ ስቴትስ ፕሬዚደንትነቴ ምን ጊዜም ቢሆን ከአይሁዳውያን ጎን ቆማለሁ። ምን ጊዜም ቢሆን ከታላቁ ወዳጃችን፣ አጋራችን ከእስራኤል ጋር እሆናለሁ ሲሉ ፕሬዚደንቱ አስገንዝበዋል። በአይሁዳውያን ላይ ፍጅት አልተፈጸመም የሚሉ ሰዎችን የአስከፊው ተግባር ተባባሪ አድርገን እናያቸዋለን። ምንጊዜም ቢሆን ሁለተኛ በዝምታ እናልፋቸውም ብለዋል ፕሬዚደንት ትራምፕ። አዶልፍ ሂትለር በሁለተኛው የዓለም ጦርነት ወቅት ስድስት ሚሊዮን አይሁዳውያንን መፍጀቱ በታሪክ የታየ የከፋ የጨለማ ጊዜ ነው ብለውታል ዶናልድ ትራምፕ። ለሰዓቱ ያለን ዜና በዚሁ ይጠቃልላል። ክቡራትና ክቡራን አድማጮች የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምፅ ራዲዮ ጣቢያ አማርኛው ቋንቋ አገልግሎት የሚተላለፈውን ስርጭት ነው። የሰዓቱን ዜና ነበር ያሰማ ናችሁ ወደ ኋላ ከሚቀርቡ ዘገባዎች ደግሞ ያንዱን ለቅምሻ አጣዳፊ የሆነውን የልብን ድካም ብንመለከት፣ ህመሙ በድንገት ይመጣል። በተለይ ሲንቀሳቀሱ ህመም እየጨመረ ይሄዳል። ደረት ላይ ትልቅ ሸክምና ክብደት ይሰማል ጠብጦ የመያዝ ይኖራል። ህመሙ ደግሞ ይሄ በጣም አስፈላጊ ነው ለመለየት ወደ ግራ እጅ ሰራጫል ወይም በግራ በኩል ወዳለ መንጋጋ ሰራጫል። ከህመሙ ተጨማሪ ትንፋሽ ማጠርን ይዞ ሲመጣ አንዳንድ ጊዜ ማቅለሽለሽን፣ ማዞርን፣ ላብላብ ማለትን ሲያመጣ እነዚህ በጣም አሳሳቢ ምልክቶች ናቸው። ዶክተር ደረጀ ሳህሌ እዚህ በዩናይትድ ስቴትስ በተክሳስ ክፍለ ግዛት ፎርት ወርዝ ሳምባ እና ከእንቅልፍ ጋር የተዛመዱ የጤና ሁከቶች ሐኪምና ልዩ እንክብካቤ የሚጠይቅ የህመም ሁኔታዎች ባለሙያ ናቸው። ዝርዝሩ ወደ ኋላ በሚቀርበው ሐኪሞን ይጠይቁ ፕሮግራማችን ይሰማል። አሁን የዕለቱ አብይ ርዕስ በእስር ላይ የሚገኘው ጋዜጠኛ እስክንድር ነጋ መቀመጫውን ኦስትሪያ ቪየና ባደረገው በዓለም አቀፉ ፕሬስ ኢንስቲትዩት የዚህ ዓመት የዓለም የፕሬስ ነጻነት ጀግና ተብሏል። ተቋሙ ይህን ሽልማት ህይወታቸውን መስዋዕት አድርገው በንግግር ነጻነት የጎላ አስተዋጽኦ ያበረከቱ ጋዜጠኞችን መርጦ እንደሚሸልም አስታውቋል። የአፍጋን ጋዜጠኞች ደህንነት ኮሚቴም ሁለተኛው የዓለም የፕሬስ ነጻነት ጀግና ተብሏል። ጽዮን ግርማ የተቋሙን የአድቮኬሲና የኮሚኒኬሽንስ ዳይሬክተር ስቲቨን ኤልሰንን አነጋግራ ተከታዩን ዘግባለች። ስቲቨን ኤሊስ እንዳሉት ጋዜጠኛ እስክንድር ነጋ ለተቋሙ 69ኛው የዓለም የፕሬስ ነጻነት ጀግና ተብሏል። ተቋሙ በየአመቱ የራሳቸውን ህይወት መስዋዕት አድርገው በአስቸጋሪ ሁኔታ ውስጥ ሁሉ በጋዜጠኝነት ሙያ በተግባር የተፈተኑ በአጠቃላይ በሚዲያ ነጻነት ውስጥ ታላቅ ነገርን ያበረከቱና የንግግር ነጻነትን ለማጎልበት መስዋዕትነት የከፈሉ ጋዜጠኞችን ስማቸውን በጀግንነት ያወድሳል። ይህን ስራ የሚሰራውን መቀመጫውን ኮፐንሃግን ካደረገው ዓለም አቀፉ የብዙሀን መገናኛ ድጋፍ ሰጪ ድርጅት ጋር በመተባበር ነው። ጋዜጠኛ እስክንድር ነጋም ለዚህ ሽልማት የታጨው በኢትዮጵያ ውስጥ በመጽሐፉ ምክንያት በተደጋጋሚ ለእስር በመዳረጉ እንደሆነ ስቲቨን ኤሊስ ይናገራሉ። ጋዜጠኛ እስክንድር ነጋን ለማክበር፣ ለማወደስ የተወሰነበት ምክንያት የኢትዮጵያ መንግስት ያወጣውን የጸረ ሽብር ህግ የሰዎችን ሀሳብ ለማፈን መጠቀሙን ለረጅም ጊዜ በመቃወሙ ነው። ይህን በማድረጉ ደግሞ ዋጋ ከፍሏል። እንደምታውቁት ለአመታት በተደጋጋሚ ታስሯል። አሁንም በቃሊቲ እስር ቤት ይገኛል። እስክንድር ነጋ በ1997 ዓ.ም ከቅንጅት አመራሮች ጋር በእስር ላይ እንደነበረ፣ በወቅቱም ነፍሰ ጡር የነበረችው ባለቤቱ ሰርካለም ፋሲል በዚሁ እስር ቤት መውለዷና ከእስር ከወጣም በኋላ ከልጁ ናፍቆት ጋር በቂ ጊዜን ሳያሳልፍ ተመልሶ መታሰሩን የተናገሩት ስቲቨን ኤሊስ መንግስትን ተችቶ በመጽሐፉ ምክንያት ብቻ እስር ቤት ቤቱ ሆኗል ይላሉ። been behind bars since 2011 in Ethiopia, on charges that the international community pretty much is aware of. እንደ አውሮፓ አቆጣጠር ጀምሮ በእስር ይገኛል። የቀረበበት ክስ ባለም አቀፍ ማህበረሰቡ ዘንድ መሰረት የሌለው ክስ ነው። ስለዚህ ይህን አጋጣሚ በመጠቀም እስክንድር እንዲፈታ ጥሪ ለማቅረብና ለስራዎቹ ክብር ለመስጠት ነው። በተጨማሪ ደግሞ እንዳልተረሳም ለማስገንዘብ ነው። የጋዜጠኛ እስክንድር ነጋ ባለቤት ጋዜጠኛ ሰርካለም ፋሲል በየካቲት ወር ስለ ባለቤቷ የእስር ሁኔታ ከአሜሪካ ድምፅ ተጠይቃ እስክንድር እንዲጠየቅ የተፈቀደለት በጥቂት የቤተሰቡ አባል ብቻ እንደሆነ ተናግራ ነበር። በቋሚነት እናቴና ሌላ አንድ የቤተሰብ አካል ነች የምትጠይቀው። ከነሱ ውጪ ሰው አይገባም። መጽሐፍት፣ የሚነበብ ነገር፣ ምንም አይነት ነገር አይገባም። እንደውም እንኳን አይደለም መጽሐፍ መጽሐፍ ቅዱስን ሁሉ ከመቀማት ደርሰዋል። በአንድ ሌሊት ሶስት ጊዜ እየገቡ ይፈትሹታል፣ ይበረብሩታል። ምን ፍለጋ እንደሆነ አይታወቅም። እሱ ላይ በጣም ጫና አለ። ከሚገባው በላይ ከሌላው በተለየ መልኩ ነው የታሰረው። ቅጣት ክፍል የሚባል ወይም በተለምዶ ጨለማ ቤት የምንለው ውስጥ ነው። እስረኞች ጋር አይገናኝም እስረኞች በሚጠየቁበት ቦታ ላይ አይቆምም ለብቻ ነው እንዳለ መረጃ ከሆነ ዓለም አቀፉ የፕሬስ ኢንስቲትዩት ሽልማቱን አስመልክቶ ባወጣው መግለጫ ሰርካለም ፋሲልን ስለ ሽልማቱ ማነጋገሩን ጠቅሷል። ተቋማቱ ለባለቤቷ የሰጡት ሽልማት እጅግ እንዳስደሰታት እና እርሱ ለመናገር ነጻነት የከፈለው መስዋዕትነት በዓለም አቀፍ መድረኮች ትኩረት ማግኘቱ የከፈለው ዋጋ ባክኖ እንዳልቀረ እንደተሰማት ተናግራለች። ከስድስት ዓመታት በፊት በቃሊቲ በእስር ላይ ከነበሩት ሁለቱ ስዊድናውያን ጋዜጠኞች መካከል አንዱ የሆነው ማርቲን ቪሽን ስለ ጋዜጠኛ እስክንድር ነጋ ሽልማት ከአሜሪካ ድምጽ ተጠይቆ እስክንድር ነጋና ሌሎች በርካቶች በተማሩበት ሙያ ሌላ ነገር እየሰሩ መኖር ሲችሉ ጋዜጠኝነትንና ለነፃነታቸው ዋጋ መክፈልን መርጠው አሁን በኢትዮጵያ እስር ቤት ትልቅ ዋጋ እየከፈሉ ይገኛሉ ብሏል። የእስክንድር ወንጀል በድፍረት መጋፈጡ ነው። እኔና እስክንድር የታሰርንበት ዞን ቢለያይም ቃሊቲ ውስጥ አንድ ላይ ታስረን ነበር። እሱ ዞን አንድ፣ እኔ ደግሞ ዞን ስድስት ውስጥ ነበር። አሁን እኔ ነጻ ነኝ፣ እስክንድር ደግሞ እስር ቤት ነው። እናም እርሱ ለዚህ ሽልማት በመብቃቱ በጣም ደስ ብሎኛል። ለአንድ በእስር ላይ ላለ ጋዜጠኛ ከምግብና ከመጠጥ በላይ ዋጋ የሚሰጠው አለመረሳት ነው። ዓለም የታሰረውን ሰው ስም ከፍ አድርጎ ሲያነሳው መስዋዕትነት የከፈለለት ጉዳይ ዋጋ እንዳገኘ ይሰማዋል። በኢትዮጵያ ፌዴራል ፍርድ ቤት እስክንድር ነጋ በተከሰሰበት የሽብር ወንጀል በ2004 ዓ.ም የ18 ዓመት እስር ተፈርዶበት በእስር ላይ እንደሚገኝ ያስታወሰው ዓለም አቀፉ ፕሬስ ኢንስቲትዩት መግለጫ የተባበሩት መንግስታት ድርጅት የዘፈቀደ እስርን የሚከታተለው ቡድን ደግሞ የጋዜጠኛ እስክንድር ነጋ እስራት ዓለም አቀፍ ህግጋትን የሚጻረር ነው ብሎታል ይላል። እስክንድር ነጋ ከዚህ ቀደም በርካታ ሽልማቶች መቀበሉን የአሁኑ የጀግና ስያሜ የሰጠው ሸላሚው ተቋም አስታውሷል። ፔን አሜሪካ የተባለው ዓለም አቀፍ ድርጅት በ2004 ዓ ም የመጽሐፍ ነጻነት ሽልማትን ሰጥቶታል። በ2004 ዓለም አቀፉ የሰብአዊ መብት ድርጅት አምነስቲ ኢንተርናሽናል እስክንድርን የህሊና እስረኛ ብሎታል። በ2005 ዓ ም ዓለም አቀፍ የሰብአዊ መብት ተሟጋች ሁማን ራይትስ ዎች የነጻ ንግግር ልማት አሸናፊም ብሎታል። እስክንድር እነዚህንና ሌሎች በርካታ ሽልማቶችን በእስር ላይ ያለ ተቀብሏል። ዋና መቀመጫውን በዩናይትድ ስቴትስ ያደረገው የጋዜጠኞች ደህንነት ተሟጋቹ ድርጅት ሲፒጄ በዚህ ዓመት ባወጣው ሪፖርት መሰረት በመላው ዓለም በእስር ላይ ከሚገኙ 259 ጋዜጠኞች ውስጥ 16ቱ በኢትዮጵያ የታሰሩ እንደሆኑ ገልጾ እስረኞቹ በእስር ቤት ሊያገኙት የሚገባውን መብት ተነፍገዋል ብሏል። ኢትዮጵያ ጋዜጠኞችን በማሰርም ሶስተኛ ብሏታል። የኢትዮጵያ መንግስት በበኩሉ በኢትዮጵያ ምንም የታሰረ ጋዜጠኛ የለም ማለቱ ይታወሳል። አሁን ዜናዎቹ ወደሚተነተኑበት የመጽሔት ክፍለ ጊዜ ተሸጋግረናል። በዩናይትድ ስቴትስ ትምህርትና ሥልጠና የወሰዱ አፍሪቃውያን የድምድ ልውውጥ የሚያደርጉበት የሦስት ቀናት ሰሚናር በአዲስ አበባ ተጀምረዋል። ከአስር የአፍሪካ ሀገራት የተውጣጡ በዩናይትድ ስቴትስ የተማሩ ወይንም የሰለጠኑ ተጋባዦች የሰሚናሩ ተሳታፊዎች ናቸው። ዘጋቢያችን እስክንድር ፍሬው አጥር ያለ ዘገባ ልኮልናል፣ ቀጥሎ ይቀርባል። በልዩ ልዩ አጋጣሚዎችና እድሎች ወደ ዩናይትድ ስቴትስ የተጓዙ ትምህርትና ስልጠና የወሰዱ አፍሪካውያን ናቸው ከየሀገራቸው ወደ አዲስ አበባ የመጡት ለሶስት ቀናት በሚቆየው ሴሚናርም በተለያዩ ርዕሶች ላይ ያተኮሩ ገለጻዎች ያዳምጣሉ፣ የልምድ ልውውጥ ያደርጋሉ፣ የግንኙነት መረብ ለመፍጠርም ይሞክራሉ። በመክፈሻው ላይ የተናገሩት በኢትዮጵያ የዩናይትድ ስቴትስ ኤምባሲ ተልዕኮ ተጠባባቂ ምክትል ኃላፊ ሉሲ አቦትም ይህንኑን የጠየቁት በተመሳሳይ አስደናቂ ስራ የሚሰሩ ሰዎችን ያቀፈ ጠንካራ የግንኙነት መረብ እንድንፈጥር አግዙን። እናም በማንዴላ የልምድ ልውውጥ ወይም በዓለም አቀፍ የጉብኝት ፕሮግራም መሳተፍ ያለባቸው ሰዎች ካሉ እንዲያመለክቱ አበረታቷቸው። በኤምባሲ ላለ ሰውም ንገሩላቸው። በሴሚናሩ የዛሬ ውሎ የመጀመሪያውን ጽሑፍ ያቀረቡት ገለጻም ያደረጉት ካምብሪጅ ኢንዱስትሪስ የተባለው ድርጅት ማኔጂንግ ዳይሬክተር አቶ ሳሙኤል አለማየሁ ናቸው። ከሁለተኛ ደረጃ ጀምሮ ትምህርታቸውን በዩናይትድ ስቴትስ የተከታተሉት አቶ ሳሙኤል ሴሚናሩ በዚያች ሀገር ለተማሩ አፍሪካውያን የመገናኘት አጋጣሚ መፍጠሩን ይናገራሉ። መገናኘት ራሱ በጣም ከባድ ነው። እንዴት ያገኛቸዋል? ፌስቡክ ላይ ፈልገህ አይደለም ወይ? ሊንክድን ላይ ፈልገህ አይደለም። እንደዚህ አይነት ፕሮግራሞች ሲኖሩ ኦልሬዲ ቨት አድርገው ወይንም በደንብ አድርገው እያንዳንዱን ሰዎች ባክግራውንዳቸው፣ ማንነታቸውን፣ የስራቸውን ችሎታ የሚሉት ነገር እውነተኛ መሆኑን አጣርቶ ኤምባሲው እነዚህ ሰዎች ሁላ አንድ ቦታ ማገናኘትና እንዲረዳዱ ሀሳብ እንዲሰጣጡ ሌሎችም ሰዎችንም እንዲያገኙ ማድረጋቸው በጣም ትልቅ ነገር ነው። ቢካዝ መገናኘት በጣም ከባድ ነው። አንድ አይነት አይምሮ ያለው አንድ አይነት ፍላጎት ያለው አንድ አይነት የሆነ ጥንካሬና ኤነርጂ ያላቸውን ሰዎች አንድ ክፍል ውስጥ ማምጣት በጣም ከባድ ነው። የሴሚናሩ መሪ መፈክር የኃይል ተደራሽነት ለሁሉም የሚል ነው። እየቀረቡ ያሉ ጽሁፎችም በዚህ ርዕስ ላይ ያተኮሩ ናቸው። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ። አድማጮች፣ በቀጣዩ የመጽሔት ርዕስም እዚያው አዲስ አበባ እንቆያለን። የተለያዩ ዕቃዎችንና ቁሳቁስ ገዝቶ ወደ ሀገር በማስገባት ብቻ ሀገርን ማሳደግ ብሎም ማበልጸግ አይቻልም ሲሉ የኢትዮጵያው የሳይንስና የቴክኖሎጂ ሚኒስትር አስገንዝበዋል። በአሁኑ ወቅት ለተመረጡ የኢንዱስትሪ ዘርፎች የሳይንስና ቴክኖሎጂ ሚኒስቴር የቴክኖሎጂ ሽግግር ፍኖተ ካርታ እንደተዘጋጀም ይፋ ተደርጓል። የመንግስት የልማት ድርጅቶች የቴክኖሎጂ መድረክም ተመስርቷል ተብሏል። መለስካቸውማ ዝርዝሩ አለው። የመንግስት የልማት ድርጅቶች ሚኒስቴር ትናንት አዘጋጅቶት በነበረ የአንድ ቀን አውደ ጥናት ላይ ከቀረቡት የጥናት ጽሑፎች መካከል የአውደ ጥናቱ ተካፋይነት እንዱ ነበረ። ጥናቱን ያቀረቡት በሳይንስና ቴክኖሎጂ ሚኒስቴር የሚኒስትሩ የሳይንስ አማካሪ አቶ አብዱልራዛቅ ኡመር ኢትዮጵያ ከመቶ ዓመታት በላይ ላስቆጠረ ረዥም ጊዜ የዘመናዊ ቴክኖሎጂ ውጤቶች ተጠቃሚ ብትሆንም እስከ ዛሬ ድረስ ባለቤት እንዳልሆነችም ጠቁመዋል። ለዚህ ዋና ምክንያቱ ደግሞ ዘመናዊ ቴክኖሎጂ እንደ ስርዓት በሀገሪቱ መሬት ስር ባለመስደዱ እንደሆነ በኢትዮጵያ ለረዥም ዓመታት በጥቅም ላይ የዋሉ የቴክኖሎጂ ውጤቶችን እንደ ምሳሌ በመጥቀስ አስረድተዋል። ቴክኖሎጂ በቁጥቁጥ እንደማይሸጋገር፣ ቴክኖሎጂ ስርዓት፣ ቴክኖሎጂ በፍኖተ ካርታ፣ ቴክኖሎጂ በቅንጅት ካልተመራበት ተበር እንደ ጫማ እንደ ሸሚዛችን አድርገነው ሲያል ከመቶ ዓመት በኋላ ባቡሩን ወደ መጋዘን እንዳያስገባ ነው። ምንም የፈጠረው ሀገራዊ የቴክኖሎጂ አቅም የለም። ትሬን ያደረጉ ሰዎች የሉም ለማለት አይደለም። እንደ ሀገር ግን ከዛ ቴክኖሎጂ ጋር ያለን ትውውቅ አዲስ ነው ያለው ስኳር ፋብሪካዎቻችንም ያለንበትን ደረጃ የምናፈሩ ከአምሳ ዓመት ጉዞ በኋላ በዚህ አይነት ራዕይ ባለመመራቱ አሁን ያለንበት ደረጃ ላይ ነው ያለን። የሳይንስና ቴክኖሎጂ ሚኒስትሩ ዶክተር ኢንጂነር ጌታቸው መኩሪያ የጥናቱ ጽሑፍ ከቀረበ በኋላ በአጠቃላይ በሚመሩት መስሪያ ቤት በተዘጋጀው የቴክኖሎጂ ሽግግር ፍኖተ ካርታ ይዘት ላይ ማብራሪያ ሰጥተው ነበረ። ፍኖተ ካርታው ሀገሪቱ ለምጣኔ ሀብታዊ እድገቷና ልማቷ መመሪያ ከሆነው የእድገትና ትራንስፎርሜሽን ፕላን ወይንም የእድገትና ለውጥ እቅድ ማለት ይቻላል በጥብቅ የተቆራኘ መሆኑን አመልክተዋል። ይሁንና እድገትና ልማትን እስከ ዛሬ በተሄደበት መንገድ ለማግኘት እንደማይቻልም አመላክተዋል የመቶ ዓመት ታሪክ አለን ብለን ስለ ባቡር እናነሳለን ግን መቶ ዓመት ካለፈ በኋላ ችግር ሲገጥመን እነዛን ወስደን ነው ያቆምናቸው ምክንያቱም ቴክኖሎጂ ስላልተሸጋገረ መሆን የነበረበት ግን ከአንድ ሴንቸሪ በኋላ ከአንድ መቶ ዓመት በኋላ እነዛን ባቡሮች እንደገና መስራት መበተን የራሳችን ቴክኖሎጂ የራሳችን ባቡሮች ኢትዮጵያን ሜድ ባቡሮች ሊኖሩን ይገባል ነበር ስለዚህ ቁስ ገዝተን ወደ ሀገር ውስጥ እያስገባን ይህንን ሀገር ማሳደግ አንችልም እንገዛለን ግን ትምህርት ሊኖረው ይገባል። ቴክኖሎጂውን ልናቀው ይገባል። ያ ቁስ ውስጥ ያለውን ቴክኖሎጂ ልንማረው በትነን መልሰን ልንሰራው ያስፈልጋል። ሚኒስትሩ አክለውም የተዘጋጀው የቴክኖሎጂ ሽግግር ፍኖተ ካርታ በመጀመሪያ ትኩረት ያደረገባቸውን የኢንዱስትሪ ዘርፎችም ጠቁመዋል። በሚቀጥሉት ዘጠኝ አስር ዓመታት የትኞቹ ሴክተሮች የትኞቹ ዘርፎች ላይ ትኩረት መሰጠት አለበት የሚለው ተለይቷል። ትኩረት ስንሰጥ፣ ኢኮኖሚውን ከመለወጥ አኳያ፣ ኢኮኖሚውን ከማሳደግ አኳያ፣ አራት እጥፍ አምስት እጥፍ ምን ብናደርግ ኢኮኖሚን ማሳደግ እንችላለን ብለን ለይተናል። በምታዩት አብዛኛው በፐብሊክ ኢንተርፕራይዝ ሚኒስትሪ ውስጥ ያሉ የኢንዱስትሪ መሰረተ ልማቶችን ነው የዳሰስነው፣ ጨርቃ ጨርቅ፣ ቆዳ፣ ስኳር፣ ባቡር እና የተለያዩ ፈርቲላይዘርስ፣ ኬሚካልስ፣ ፋርማሴቱቲካልስ የተለያዩ ሴክተሮችን ያደረግ ነው። እነዚህ ዘርፎች መንግስት ቅድሚያ ስለሰጣቸው ነው። በመንግስት የልማት ድርጅቶች ሚኒስቴር የኢንፎርሜሽን ቴክኖሎጂ ዲሬክቶሬት ዳይሬክተር ወይዘሮ አስማ ረዲ ለቪኦኤ እንደገለጹት በአውደ ጥናቱ ከልዩ ልዩ የኢንዱስትሪ ዘርፎች የመጡ ባለሙያዎችና ከፍተኛ የስራ ኃላፊዎች በቀረቡት የጥናት ጽሑፎች በመወያየት ተመክሮዎቻቸውን ይለዋወጡበታል። ከዚህ የሚታከለውና አንዱ ዓላማ ግን የቴክኖሎጂ ፎረም ወይም የቴክኖሎጂ መድረክ መፍጠር እንደሆነ አስረድተዋል። የዚህ ውይይት መጨረሻው የሚሆነው የቴክኖሎጂ ፎረም ምስረታው ነው ማለት ነው። ለዛም አቅጣጫ ለመስጠት ለመወያየት ማን አባል መሆን አለበት? እንዴት ነውስ የምናስኬደው? በምን ያህል ጊዜስ ነው የሚካሄደው? ምን አይነት አጀንዳዎች ናቸው ይሄ ቴክኖሎጂ ፎረም ወደፊት ሊወያይባቸውና አቅጣጫ ሊሰጥባቸው የሚገባው የሚለውን ልማት ድርጅቶቹ አመራሮች ባሉበት ዛሬ ላይ ተወስኖ በዛውም የምስረታው ይከናወንበታል። በኢትዮጵያ ሀገራዊውን ምጣኔ ሀብታዊ ይዞታ ለመለወጥ በየአምስት ዓመቱ የሚዘጋጀው የእድገትና የለውጥ እቅድ የመጀመሪያው ምዕራፍ አብቅቶ ሁለተኛው እቅድ ከተጀመረ ሁለተኛ ዓመቱን ይዟል። መንግሥት በእነዚህ ዓመታት ውስጥ የውጭ ምንዛሬ ግኝትን ከፍ ለማድረግ ያቀደው እቅድ የሚያመረቃ ውጤት እንዳላስገኘ በይፋ የሚነገር ነው። የቴክኖሎጂ ሽግግሩ ሆኖ ተጋርታ ለዚህ መድኃኒት ሲሆን በጊዜው እናየዋለን። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ። መለስካቸውን ለዘገባው እናመሰግናለን። አሁን ደግሞ ወደ ዩናይትድ ስቴትስ እንመለሳለን። የቀድሞው የዩናይትድ ስቴትስ ፕሬዚደንት ባራክ ኦባማ ባለፈው ጥር ወር ዋይት ሀውስን ከለቀቁ በኋላ ለመጀመሪያ ጊዜ ቺካጎ ዩኒቨርሲቲ ውስጥ በተዘጋጀው ውይይት መሳተፋቸው ተገለጸ። ሚስተር ኦባማ ቺካጎ በነበሩበት ጊዜ በአንድ የዩኒቨርሲቲው ፋክልቲም አገልግለዋል። በቪኦኤ ዘጋቢ ኬን ፋራ እንደተገለጸው የጉብኝታቸው ስፍራ እራሱን የቻለ ታሪካዊ ትርጉም ያለው መሆኑ እንዳለ ሆኖ በውይይት ወቅት የተናገሩት ደግሞ ኦባማ ከፕሬዝዳንትነታቸው በኋላ ምን አይነት ሕይወት እንደሚመሩ የጠቆመ ነበር። ዝርዝሩ አዲስ አበባ ያቀርበዋል። አመሰግናለሁ። ታዲያስ። አሁን በሚማሩና በቅርቡም በተመረቁ ተማሪዎች ፊት ለፊት ወደ መድረክ ብቅ ያሉት የቀድሞው ፕሬዝዳንት ባራክ ኦባማ በወጣት መሪዎች ታጅበውም ነበር። እነዚህም ኦባማ የቺካጎ የደቡባዊ ክፍል ማኅበረሰብ በሚያገለግሉበት ወቅት ይከተሉ የነበረው መር የሚከተሉ ያን የእርሳቸውን አመለካከት የሚያንጸባርቁ ወጣቶች ናቸው። And I am the first to acknowledge that I did not set the world on fire. ዓለምን እሳት ውስጥ ያልከተትኩ መሆኔን በማረጋገጥ የመጀመሪያው መሪ ነኝ። በፕሬዝደንትነት ዘመናቸው ያለውን ከማውራት ይልቅ ትኩረት ያደረጉት ከሥልጣን በኋላ ምን አይነት ሕይወት እንደሚመሩ እንዲሁም ስለ አዲሱ የኦባማ ድርጅት ነበር በስፋት ያወሱት። ይህም ነበር ለአዲሶቹ የማኅበረሰብ አደራጆችና መሪዎች ጠቃሚ የሆኑ የተገኘው። ማርክ ሃንሰን በቺካጎ ዩኒቨርሲቲ የፖለቲካ ሳይንስ ፕሮፌሰር ናቸው። I think what it says is that once an organizer, always an organizer. I think his intention is to try to inspire a sense of public service in young people. ዓላማቸውም የወደፊቱን መሪ ትውልድ፣ ተከታዩን የማኅበረሰብ አደራጅ አካል ለማነቃቃትና ጉልበት ለመስጠት ነው። ይህም ድምፅ አልባ ሆኖ የደከመና የተጐሳቆለ ሕይወት ላሳለፈው የኅብረተሰብ ክፍል ነው። እነዚህ ደግሞ እንደ ጃማል ኮሌ የመሰሉ ትርፍ አልባ ድርጅት ኖሯቸው ወጣቶችን የሚረዱና የተሻለ ሕይወትና ዓለም እንዲኖራቸውም የሚሠሩትን ያጠቃልላል። ኮል እንደሚለው ጥረቱ የሚስተር ኦባማን ተቋም ትኩረት በመሳቡ ወደ ውይይቱ መግቢያ የነጻ ትኬት አስገኝቶለታል። እኔ አደራጅ ስለሆንኩ ከእርሳቸው መማር ሁሌም ደስተኛ ነኝ። ኮል የኋላ ኋላ በኦባማ ተቋም ውስጥ መስራት ነው የሚፈልገው። ያም የወደፊት ግቡን ለማሳካት እንደሚጠቅመው ተስፋ ያደርጋል። i think he's going to use this platform to empower people that are doing great work, especially community organizers. mr. obama, the single most important thing i can do is to help in any way i can prepare. The next በምችለው ሁሉ ቀጣዩ የማኅበረሰብ መሪ ትውልድ የቅብብሎችን ዱላ ተረክቦ እንዲቀጥልና ዓለምን እንዲመራ ነው። ያን ትውልድ ለመቅረጽ ይህ ገና የመጀመሪያው ነው። አሁን ፍላጎታቸውና ዓላማቸው ከፕሬዝደንትነት ዘመናቸው በኋላ ያለውን አቅጣጫ ተከታዩ ትውልድ እንዲረከብ በአመራር ዘመናቸው ለማኅበረሰቡ ያበረከቱትን ለማስተላለፍ ነው። ፕሮፌሰር ሃንሰን ነበሩ። የቀድሞ ፕሬዚዳንት የሚያበረክቱት አስተዋጽኦ በተለይም በአንድ ወቅት ይኖሩበት የነበረውን የደቡብ ቺካጎ ከተማን እያነጸ ነው። በዚያም ሰፈር ነው ፕሬዝዳንታዊ ቤተ መጻሕፍቱና ሙዚየሙ የሚገኘው። የምትከታተሉት በ1922 እና በ25 ሜትር ባንዶች እንዲሁም በናይል ሳት ከዋሽንግተን ዲሲ የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭት ነው። የስቱዲዮ ሰዓታችን በኢትዮጵያ አቆጣጠር አሁን ሶስት ሰዓት ከሰላሳ ደቂቃ መሆኑን ያመለክታል። ስርጭታችን እስከ ምሽቱ አራት ሰዓት ይቀጥላል። አሁን በነጻው የስልክ መስመር ሁለት ዜሮ ሁለት ሁለት ዜሮ አምስት ዘጠኝ ዘጠኝ አራት ሁለት የውስጥ መስመር አስራ አራት ከተቀበልናቸው አስተያየቶቻችሁ ለሰዓቱ ጥቂቱን እናሰማለን። ዜዎች፣ እንደምን አላችሁ። ዛሬ አድዋ የተላለፈውን ዜና አዳምጠናል። ዜናው በጣም ደስ የሚል ዜና ነው። ደህና፣ ሁለት ጥያቄዎች አሉኝ። አንደኛው ጥያቄ የተከበሩ ጠቅላይ ሚኒስትር ቀለምና ዘር ሳይለየን ዘምተናል ያሉት እና ደግሞ የትግራይ መስተዳደሩ የተዛባን አድዋም ታሪክ የሚያስተካክል ትምህርት እንደሚሰጥ አይነት አንድምታ ያለው አገላለጽ ስለተናገሩ እነዚህ ጥያቄዎች ቢመለሱልኝ ብዬ ነው የቀለም ልዩነት አለን ወይ ቀለም ሳይለየን ዘመትን ሁላችንም ጥቁሮች ነን የዘመት ነው እና የቀለም ልዩነት ያሉት የተከበሩ ጠቅላይ ሚኒስትር እንዴት ያለ ጸሀፊ እንደጻፈላቸው ስላልገባኝ እና ግልጽ ስላልሆነ ይሄ ቢመለስ ሁለተኛው ደግሞ እውነት አድዋ የተዛባ ታሪክ አለ ወይ? የተከበሩ ጠቅላይ ሚኒስትሩ የተናገሩት ሁሉም እንደ ዘመተ እንደሚታወቅ ነው እንደ ተሳተፈ ነው እና ደግሞ የትግራይ መስተዳድር የተከበሩ ያሉት ደግሞ የተዛባ ታሪክ አሉ። ይች የተዛባ ታሪክ ምንድን ነች? እስኪ ለዚህ ማብራሪያ ምናልባት ከትግራይ አንድ የታሪክ ምሁር ብዙ ጊዜ የምታቀርባቸው ዶክተር አየለ የሚባሉ ሰው አሉ። እሳቸውን የሚጠይቁ ሌሎችንም ማብራሪያ ሊሰጥበት መልካም ነው። አድማጮች ለተሳትፏችሁ ሁላችሁንም እናመሰግናለን። ሌሎቻችሁም ጻፉ፣ ደውሉ። ስርጭታችንን በኢንተርኔት መከታተል ለሚቀናችሁ አድማጮቻችን የድረ ገጽ አድራሻችን አምሃሪክ ዳት ቪኦኤ ኒውስ ዳት ካም ነው። በእጅ ስልክ መከታተል ለምትሹ ወይም ለምትመርጡ ደግሞ ሆን ዳት ቪኦኤ ዳት ሞቢን ተጠቀሙ። በፌስቡክ እና በትዊተርም ተከተሉን። አስተናጋጆቻችሁ ሰለሞን ክፍሌና አዳነች ፍስሐየነን። አሁን ወደሚቀጥሉት ፕሮግራሞች ከማለፋችን በፊት አጠር ላለ ጊዜ ሙዚቃን ጋብዛችሁ መሐመድ አማን

መሐመድ አማንን ስላዝናና እናመሰግናለን። የፕሮዲውሰራችን የንጉሡ ታምሬ ምርጫ ነበር። ወደ ሳምንታዊው ቅንብር ሐኪሙን ይጠይቁ እንለፍ። ደረት ላይ የሚሰማ የህመም ወይም የሥቃይ ስሜት ምንነትና ምልክቶቹ አሳሳቢነቱና የሕክምና አማራጮቹ የተጀመረ አዲስ ተከታታይ ቅንብር ሁለተኛ ክፍል ነው። ሐኪሙን ይጠይቁ ለምሽቱ ይዘው የቀረበው ሙያዊ ትንታኔውን የሚሰጡን ዶክተር ደረጄ ሳህሌ በዚህ በዩናይትድ ስቴትስ በቴክሳስ ክፍለ ግዛት በፎርት ወርዝ የሳምባና ከእንቅልፍ ጋር የተዛመዱ የጤና ሁከቶች ሐኪምና እንዲሁም ልዩ የሕክምና እንክብካቤ የሚጠይቁ የህመም ሁኔታዎች ማለት ክሪቲካል ኬር ባለሙያ ናቸው። የፕሮግራሙ አዘጋጅና አቅራቢ አሉላ ከበደ ነው። የምሽቱንም ዶክተር ደረጀ በቀደመው የመጀመሪያ ክፍል ፕሮግራም ሙያዊ ትንታኔያቸው ከልብ ህመም ጋር የተዛመዱና ሌሎች የደረት ህመም መንስኤዎች አስመልክቶ ባቀረቡት ተጨማሪ ዝርዝር ይጀምራል። ሌላኛው ጎራ አጣዳፊ ያልሆኑ ነገር ግን የህክምና ባለሙያዎችን ጣልቃ ገብነት ወይም ምርመራ የሚያስፈልጋቸው የሳንባ በሽታዎች የሳንባ ምች ወይም ኢንፌክሽን ወይም ኒሞኒያ በተለምዶ ተጨማሪ ደግሞ ኒሞቶራክስ እንለዋለን። ሳንባ እንደ ፊኛ የተነፋ ስለሆነ እና ደግሞ የመሟሸሽ አይነት ስሜት ሲኖር አየር ይወጣል ከሳንባ ውስጥ ያ ደግሞ መካከለኛ አስጊ በጣም አጣዳፊም ነው አንዳንድ ጊዜ። ሌላው ግን ከሳምባም ውጪ የጨጓራ እና የሆድ እቃ በሽታዎች በተለይ የአሲድ ሪፍለክስ የምንለው ሌሎች አሲዶች ያሉበት የጨጓራ አሲድ ወደ ኋላ መንገዱን ሲመለስ ምግብ ማውረጃ ቧንቧ ወይም በጉሮሯችን ላይ ተመልሶ ወደ አፍ ሲመጣ ህመም ቼስት ፔን ሊያመጣ ይችላል። ሌሎችም አንዳንድ ጊዜ ከፍተኛ ጭንቀት ሲኖር በእንግሊዝኛው ፓኒክ አታክ ወይም አንግዛይድ የሚሉት ትንፋሽ ከማጠር ጋር ደረትን የማመም ስሜት አለ። በጣም ብዙ ጊዜ ደግሞ የሚታይ የደረት ጡንቻን ወይም አጥንትን ኢንፍላሜሽን ወይም መቆጣት ኮስቶኮንድራይተስ ይሉታል ፈረንጆቹ እንደዚ አይነት በጣም ኮመን የሆነ ምልክቶች ናቸው። ስለዚህ በሁለት ጎራ ብንከፍለው አጣዳፊና ለህይወት የሚያሰጉ ከልብ ጋር የተያያዙ የልብ ድካምን እና ሳምባ ውስጥ ያለ ብለድ ክላት የደም መርጋት ነው። አሁን ያሉት የደም መርጋት በሳምባ አርተሪ ውስጥ የደም መርጋት፣ ተጨማሪ ደግሞ ኒሞቶራክስ ያልነው ቅድም አየር ያለአግባብ ሳምባን ለቆ የመውጣቱና የሳምባ መሟሸሽ፣ እነዚህ በአጣዳፊ ጎራ ውስጥ ያሉ ናቸው። በሁለተኛው ነን እርጀንት የሆኑ ግን ሀኪም ሊያቸው የሚገቡ ደግሞ የጨጓራን በሽታ ብለን በጥቅሉ የምንጠራው የአጥንትና የጡንቻ የደረት ጡንቻ ህመሞችና የጭንቀት ጭንቀትን ተከትሎ የሚመጣ የደረት ህመም ስቃይ ስሜት ስቃይ ስሜት ዶክተር ደረጀ የበሽታው ይዘት መልከ ብዙ የህመሞቹ ምንጭ መንስኤዎች በርካታ እንደመሆናቸው የአንዱን ከአንዱ ለመለየት ቀደም ብሎ እንደ ገለጹት አጣዳፊና ህይወትን ለአደጋ የሚያጋልጥ ወይም ለአደጋ ሊጥል የሚችል በሌላው በኩል ደግሞ የህክምና እርዳታ የሚሹ ግን ያን ሀል ወዲያውኑ ለአደጋ ሊያጋልጡ የሚችሉ ሁኔታዎች የልሉባቸውን በሁለት የከፈሉትን ያህል ሰዎች በቀላሉ እንዲለዩቸውም የልብ የደረት ህመም በሙሉ በልማድ ቅድም እንደ ገለጹት የልብ ድካም የሚከተለው አለመሆኑ ያ ለልፈት የሚዳርግ በቅጽበት በደቂቃዎች ውስጥ ለከፍ አደጋ የሚያጋልጡ ሁኔታ ጋር የግድ እንደማይያያዝ ግን የትኛው ደግሞ ቶሎ ፈጣን ሕክምና ለማግኘት መወሰድ እንዳለበት እንድንለይ፣ የተወሰኑትን ምልክቶች ከቀደሙት የህመም አይነቶች ጋር ብንለይ ልብ ላይ የሚሰማ ጫና፣ ደረት አካባቢ ጭንቅንቅ ማለትን ቅድም ካሏቸው ህመሞች ከአንድ ወይ ከሁለቱም ጋር ሊዛመዱ ከቻሉ የትኞቹ የህመም ምልክቶች በእርግጥ ያና አጣዳፊነት ይከስታሉ። አጣዳፊ የሆነውን የልብን ድካም ብንመለከት ህመሙ በድንገት ይመጣል። እየጨመረ ይሄዳል። በተለይ ሲንቀሳቀሱ ህመም እየጨመረ ይሄዳል። ደረት ላይ ትልቅ ሸክምና ክብደት ይሰማል። ጨብጦ የመያዝ ስኩዊዚንግ የሆነ ፔን ይኖራል። ህመሙ ደግሞ ይሄ በጣም አስፈላጊ ነው ለመለየት ህመሙ ወደ ግራ እጅ ይሰራጫል ወይም ወደ በግራ በኩል ወዳለ መንጋጋ ይሰራጫል። ከዚያ ተጨማሪ ከህመሙ ተጨማሪ ትንፋሽ ማጠርን ይዞ ሲመጣ አንዳንድ ጊዜ ማቅለሽለሽን ማዞርን ላብላብ ማለትን ሲያመጣ እነዚህ በጣም አሳሳቢ ምልክቶች ናቸው ለልብ ድካም ወይም ለሀርት አታክ። መልካም፣ ተያይዘው የሚመጡ የህመም ምልክቶች ያን አደጋ ከሳችነት ምናልባትም አደገኛ ሊሆን እንደሚችል በዚህ ሰዓት ፕሮግራማችን የሚከታተሉ አድማጮች በራሳቸውም ሆነ በሌሎች ላይ በአቅራቢያቸው ባሉ ቤተሰብ አባላት ሊሆኑ ይችላል፣ ስራ ጓደኛ ተፈላጊውን የህክምና እርዳታ ወዲያውኑ ለማግኘት ተስፋ አድርጋለሁ። አድማጮች በቤት ውስጥ በጓደኞች እንዲነጋገሩ ስለ እነኛ አይነት ጥንቃቄዎች እንዲመካከሩ ምድል እንዲሰጥ ጭምር ነው የዚህ ፕሮግራም አላማና የሚረዳ ይመስለኛል። ዶክተር ደረጀ የህመሙን አሳሳቢነት ምልክቱን ካየን አንድ ህመምተኛ በዛ አጣዳፊ በምንለው ሁኔታ ውስጥ ያለ በተለይ የህክምና አገልግሎት መስጫ ተቋም ከደረሰ በኋላ ቀዳሚዎቹ እርምጃዎች ምን ይሆኑ? እንዲህ አይነት ስሜቶች ሲፈጠሩ በአስቸኳይ ወደ ህክምና መስጫ ቦታ ለመሄድ መቻል በጣም በጣም አስፈላጊ ነው። ቤተሰብን ወይም በቅርብ ያለ ጓደኛን ማሳወቅና ቶሎ ወደ ሆስፒታል መሄድ ያስፈልጋል። በተለይ በሚኖሩበት አካባቢ የድንገተኛ ህክምና መስጫ ወይም በዚህ በውጭ ዓለም ናይን ዋን ዋን እንደሚደወል አይነት ነገር ካለ ወደዛ መሄድ ጥሩ ነው። ቤት ውስጥ እያሉ አስፕሪን ካለ፣ ቤት ውስጥ በአስቸኳይ አንድ አስፕሪን ቢወስዱ በጣም ይመከራል። ለምንድን ነው አስፕሪን መወሰዱ በዛ አስቸኳይና አስጨናቂ ሁኔታ ውስጥ እንደ አንድ የመጀመሪያ እርምጃ ውስጥ የሚካተተው? እንግዲህ የልብ ድካም የምንለው ወይም ህርት አታክ የምንለው ነገር ብለድ ልብ ውስጥ ያለ ቧንቧ በደም ህርት አታክ ወይም የልብ ድካም የምንለው የሚከሰተው በልብ የደም ቧንቧ ውስጥ የስብ መከማቸትና የደም መርጋት ስለሚኖርና ደም መዘዋወሩን በልብ ውስጥ ስለሚያቆም ስለሆነ በአስቸኳይ አስፕሪን መውሰዱ የመጀመሪያ እርምጃ ነው። ወደ ሆስፒታል እንኳን ከመሄዳችን በፊት ብያምናለሁ። አንድ ጊዜ ሆስፒታል ከመድረሳቸው በፊት በተቻለ መጠን ያን አጣዳፊ አደጋ የሚያስከትል ነገር ለመቋቋም የሕክምና እርዳታ እስኪገኝ ድረስ እንኳን ሊደረግ የሚችል ነገር መኖሩን ነው የገለጹልን። የሕመሙን መንስኤ በእርግጥ ሙሉ በሙሉ እንኳን ማወቅ ባይቻል የልብ ድካም የምንለው አይነት ችግር እንኳን ቢሆን ሊረዳ የሚችል ሁኔታ ገልጠዋል። የህክምና ተቋም ከደረሰስ በኋላ ምን አይነት ምርመራዎች ይካሄዱ ይሆን? እንደ ህመሙ መንስኤዎች ሊለያይ እንደሚችል ገምታለሁ፣ ግን እንደ ዋና ዋናዎቹ ምን ይመስሉ ይሆን? ቅድም ለመዘርዘር እንደሞከር ነው የልብ ህመም ይዞ አንድ ሰው ሲመጣ ከልብ ድካም ወይም ከእርት አታክ ጀምሮ የሳምባ ምችን፣ የኢንፌክሽንን፣ የደረት ላይ ያለ የጡንቻና የአጥንት ህመሞች እንደዚሁም የጨጓራና የውድቅ ህመሞችን ስለሚታሰብ ለእነዚህ ሁሉ የሚሆን ምርመራ ይደረጋል። በተለይ በአጣዳፊነት ግን የልብ ህመም ነው። እኛ በዚህ ባለንበት ሀገር እንግዲህ የመጀመሪያ በደም ውስጥ የሚታይ ምልክት አለ፣ የልብ ህርት አታክ መኖሩን ኢኬጂ የሚባል ይሄ የልብን ትርታ የምናይበት አለ። እሱም በሀገር ቤት አለ፣ ይደረጋል እና ሰዎቹ ደግሞ ያላቸው ለበሽታው ያላቸው ሪስክ ተጋላጭነት ተጋላጭነት ታይቶ በተለይ ለምሳሌ በዚህ አጋጣሚ የስኳር በሽታ ተጠቂዎች ከሆኑ አንዱ ለልብ በሽታ ወይም ሃርት አታክ የሚያጋልጥ አንድ በሽታ ነው። ስለዚህ በሽተኛ ብለድ ፕሬሸር ካላቸው ስኳር በሽተኛ ታማሚዎች ከሆኑ ኮሌስትሮል ወይም የስብ መጠራቀም በደሙ ውስጥ ከታየባቸው እንደዚህ አይነት ለሃርት አታክ የሚያጋልጡ ሪስክ ፋክተርስ የሚባሉት ሲኖሯቸው በዛ መሰረት የሚደረገው ጥናት እንደ የአስፈላጊነቱ እርጀንሲ ይቀይ ይለወጣል ማለት ነው። ለምሳሌ ሰውዬው ከፍተኛ ሪስክ ካለው የእነኚህ የመጀመሪያዎቹ ጥናቶች በደሙም ሆነ በኢኬጂ ወይም በልብ ትርታው ላይ በሚያሳየው ልክት ከታየ ቀጥታ የአንጂኦፕላስቲ ወይም ሀርት ካቴተራይዜሽን ተደርጎ ይታያል። በዚያ በካቴተራይዜሽን ውስጥ ስቴንት ይገባል፣ ባሉን ይገባል። እንደዛ ሆኖ የሚስተካከል ከሆነ እና ብለድ ፍሎው እንደገና በልብ ውስጥ የሚስተካከል ከሆነ ትሪትመንቱ በዛ ያልቃል። ከዛ በኋላ ቀጣይነት ከሀኪማቸው ጋር ሌሎችም የብለድ ፕሬሸር ኮንትሮሉ ማድረግ ይቻላል፣ የኮሌስትሮሉን ወይም የስቡን ኮንትሮል ማድረግ ይቻላል፣ ይጠበቃል። ግን ይህም ሆኖ በዚህ ማይሆን ከሆነ ደግሞ ባይፓስ ሰርጀሪ እንደሚባል ወይም የልብ ቀዶ ጥገና የሚያስፈልበት ደረጃ ሁሉ ይደረጋል ማለት ነው። ዝግጅቱ አልተጠናቀቅም። የተከበራቸው አድማጮች በሦስተኛው ክፍል ዶክተር ደረጀ ሳህሌ ለሌሎች ጥያቄዎች መልስ ይሰጣሉ። ተከታተሉ። አሁን ንግድና ማህበረሰብ የዓለም ምጣኔ ሀብት እድገት በዓለም የሸቀጥ ገበያ ዋጋ መቀነስና የቆዩ የመዋቅር ችግሮች የተነሳ የተቀዛቀዘ ሁኔታ ታይቶበታል። የዓለም የገንዘብ ድርጅት አይኤምኤፍ ከጥቂት ዓመታት በፊት ከ5 ከመቶ ከፍ ብሎ ያድግ እንደነበር ያስቀመጡትን አሐዝ ካልፎ ዓመት ጀምሮ ዝቅ አድርገው ተንብየዋል። እነዚህን የአጠቃላይ ምጣኔ ሀብት አለመረጋጋቶች በመሠረታዊ የመዋቅር ለውጥና የግልና የመንግሥት ገንዘብ ፍሰትን በማቀላጠፍ ረገድ የተያዙ ስራዎችና ፈተናዎችን ሄኖክ ሰማእግዜር በቀጣዩ የንግድና ምጣኔ ሀብት ዘገባ ይዳስሳል። ቀጥሎ ይሰማል። ባለፈው ዓመት የዓለም ምጣኔ ሀብት ከፍተኛ ፈተናዎች ተጋርጠውበት ሲያሽቆለቆል ተመልክተናል። ከፍተኛ እድገት ላይ የነበሩ የዓለም የገንዘብ ድርጅት አይ ኤም ኤፍና የዓለም ባንክ ይመሰክሩላቸው የነበሩ እንደ ኬንያ፣ ኢትዮጵያ፣ ዩጋንዳና የመሳሰሉ ሌሎች አፍሪካ ሀገሮች በፈተና ነው የሰነበቱት። የዓለም የሸቀጦች ገበያ መውደቅ በተለይ በነዳጅ ሀብትና በወጪ ንግድ የሚተዳደሩን ምጣኔዎች እጅጉን የጎዳ ዓመት ነበር። የአፍሪካ ሶስቱ ትልቁ ምጣኔ ሀብቶች ማለትም ናይጄሪያ፣ ደቡብ አፍሪካና አንጎላ ወደ ግማሽ የሚሆነውን የአህጉሪቱን አጠቃላይ ሀብት የሚወክሉ ናቸው ሲሰራባቸው በነዳጅና ሸቀጦች ገበያ ውድቀት ገቢያቸውና እድገታቸው ክፉኛ ቀንሷል። ከዚህ ቀደም በፍጥነት የሚያድጉ በነዳጅና ሌሎች የተፈጥሮ ሀብቶች የማይመኩ እንደ ኢትዮጵያ ያሉ ምጣኔዎች በአካባቢ ሰላም መጥፋትና የተፈጥሮ አካባቢ ለውጥ የፈጠራቸው ድርቅና ተያያዥ ችግሮች ሰቅዘው ይዘዋቸዋል። ሚትሱ ሂሮ ፉኩሳዋ የአይኤምኤፍ ምክትል ስራ አስኪያጅ ናቸው። በነዳጅና ሌሎች ሀብቶች ምጣኔያቸውን መሰረት ያላደረጉ ሀገሮችን ቢሆኑ መሰረታዊ የመዋቅርና የፖሊሲ ችግሮች አሉባቸው ይላሉ። በተፈጥሮ ሀብት ያልበለጸጉና በፍጥነት ሲያድጉ የነበሩ ሀገሮች ከጊዜ ወደ ጊዜ እየጨመሩ የመጡ ፈተናዎች ተጋርጠውባቸዋል። ለምሳሌ የመንግሥት ብድር በእጅጉ እየጨመረ የመጣባቸው ሀገሮች ወጪያቸውን ከገንዘብ አቅማቸውና ሌሎች የውጭ ጫናዎች ጋር ማመዛዘን ይኖርባቸዋል። ዶናልድ ካቢሩካ በአፍሪካ ምጣኔ ሀብት ለረጅም ዓመታት የሰሩና አስቀድሞ የአፍሪካ ልማት ባንክ ፕሬዚዳንት ሆነው ያገለገሉ ናቸው። የአፍሪካ ምጣኔ በተለይ በተፈጥሮ ሀብት የበለጸጉ መሰረታዊ ለውጥ ስለሚጎድላቸው ዝግመታቸውን ከዓለም የሸቀጥ ገበያ ውድቀት ጋር ብቻ ማያያዝ ችግሩን ለመፍታት ያሉ የፖሊሲ አማራጮችን አያስተናግድም፣ ማድበስበስ ነው ይላሉ። የማዕከላዊ ባንክ ነጻነት የት አለ? ያ ነጻነትስ ለምንድን ነው በዚህ መድረክ የማይነሳው? ከዚህ ቀደም ውጤት ያመጣ ፖሊሲ አይደለም እንዴ? ከዚያ በተጨማሪ ደግሞ የፖሊሲ ትግበራ ላይ ያሉ እክሎችስ? አንዳንድ ጊዜ በጣም ጥሩ ፖሊሲዎችም በየጊዜው ከመቃየር ወጥ የሆነ አማካይ ውጤት የሚያስመዘግብ ፖሊሲም በመተግበር ይሻላል። የጉልቻ መለዋወጥ የምጣኔ ሀብት እድገት ላይ መተማመን አይፈጥርም ነው የሚሉት ካቢሩካ። የካሜሩን የገንዘብ ሚኒስትር አላማኔ ኦስማን ሜይ በመዋቅር ለውጦች ዙሪያ እንዲህ ብለዋል። ስለ ገለልተኛ ማዕከላዊ ባንክ ተቋማት መስረታ ስንነጋገር ሊጤን የሚገባው ማዕከላዊ ባንኩና አጠቃላይ ሀገሮች የገንዘብ ፖሊሲ ከመንግስቱ ጋር እጅና ጓንት ሆኖ መስራት እንዳለባቸው ነው። የቀድሞው የአፍሪካ ልማት ባንክ ፕሬዚዳንት ዶናልድ ካቢሩካ የአፍሪካ ሀገሮች መዋቅራዊ ለውጦቻቸው የንግድ ወጪን የሚቀንሱና ኢንቨስትመንትን የሚያበረታቱ መሆን አለባቸው ይላሉ። በነዳጅ ሀብት የሚመኩ ሀገሮችም የተለያዩ ገቢዎችን ማጠናከርና የስራ አምዳቸውን ማስፋፋት አለባቸው ይላሉ። በዚህ ምጣኔ ሀብት እድገት በተቀዛቀዘበት ዘመን መንግስታት እንዲያደርጉ የምመክረው የመሠረተ ልማት ላይ የሚያደርጉትን ወጪ እንዳይቀንሱ ነው። የጀመርናቸውን የባቡር መንገዶች እናጠናቅ። ጅቡቲና ኢትዮጵያ ይሄን ነው ያደረጉት። ኬንያም እንዲሁ በሥራ ላይ ትገኛለች መሰረታዊ የመዋቅር ለውጥ የሚያመጡ ኢንቨስትመንቶች ናቸው። የንግድ ስራ ወጪን ይቀንሳሉ፣ ምጣኔ ሀብትን ያነቃቃሉ። የዛምቢያ የገንዘብ ሚኒስትር ፌሊክስ ሙታይ የመንግስታቸውን አትኩሮት ሲያስረዱ በዛምቢያ የግል ዘረፋን በተመለከተ ወሳኙ ስራችን የኃይል አቅርቦትን ማዳረስ ነው። የንግድ ማበረታቻ መስጠት መልካም ነው፣ ነገር ግን መብራት ከሌለ የንግድ ስራ ይቆማል። ሁለተኛው የንግድ እንቅስቃሴ ላይ የተጋረጡ ፈተናዎችን መቅረፍ ነው። ድንበር ለመሻር አራት ቀናት ለምን ይፈጃል? በዚህ ላይ መስራት አለብን። እነዚህም ማነቆች በተግባር ስናስወግድ የንግድ ወጪን እንቀንሳለን። እንደ ኢትዮጵያ ያሉ በፍጥነት በማደግ ላይ ካሉ የአፍሪካ ሀገሮች የሚመደቡ ምጣኔዎች ብዙ ስራ ይጠበቅባቸዋል። ለአስር ዓመት ብቻ ማደግ ብልጽግናን አያመጣም። ባለሙያዎቹ በውይይቱ እንዳሰመሩበት ለረጅም ጊዜ በተለያዩ የምጣኔ ሀብት ዘርፎች ሁሉን አቀፍ እድገት ማስመዝገብ ወሳኝ መሆኑን ነው ያሰመሩበት። ለአሜሪካ ድምፅ ሬዲዮ ሄኖክ ሰማግዜር ነኝ ከዋሽንግተን። ዝግጅታችን ይቀጥላል። ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። ቀጥሎ የሚሰማው ርዕሰ አንቀጽ የዩናይትድ ስቴትስን መንግስት አቋም ያንጸባርቃል። እንደ ኤሮፓውያን አቆጣጠር ሚያዝያ 25 ቀን የዓለም የወባ ቀን የሚታሰብበት ነው። ዕለቱ ይህን ክፉ በሽታ በስኬት ለመቆጣጠር ብሎም እስከ መጨረሻው ለማስወገድ የተደረጉ ዓለም አቀፍ ጥረቶች እውቅና የሚያገኙበት ቀን ነው። የዘንድሮ መሪ ርዕስም ወባን እስከ መጨረሻው እናስወግደው የሚል ነው። በ2015 ዓ ም ከሁለት ዓመት በፊት ማለት ነው፣ 212 ሚሊዮን ሰዎች በወባ በሽታ ተይዘው ከ429 ሺህ በላይ ሞተዋል። የዓለም የጤና ድርጅት ባወጣው ዘገባ መሰረት በወባ ከሚታመሙ ሰዎች ውስጥ ዘጠና ከመቶው በዚሁ ምክንያት ከሚሞቱት ውስጥ ደግሞ ዘጠና ሁለት ከመቶው አፍሪካውያን መሆናቸውን በማውሳት የዛሬው ርዕሰ አንቀጽ ጽሁፉን ይጀምራል። ደግነቱ ይላል ሲቀጥል፣ ወባ ሊከላከሉትና ታክመው ሊድኑ የሚችል በሽታ ነው። እስከ መጨረሻው ከዓለም ላይ ልናስወግደው እንደምንችል አስተማማኝ ምክንያት አለን በማለትም ያክላል ርዕሰ አንቀጹ። በእርግጥም እንደ አውሮፓውያን አቆጣጠር ከ2000 ዓመተ ምህረት እስከ 2015 በነበረውና ዓለም አቀፍ ጸረ ወባ ጥረቶች በተጧጧፉባቸው ዓመታት በበሽታው የሚያዙ ሰዎች ቁጥር በዓለም ዙሪያ በ29 ከመቶ ቀንሷል። ያ እንዳለ ሆኖ ዛሬም በየሁለት ደቂቃው አንድ ህጻን በወባ ምክንያት ይሞታል ብሏል። ለዚህም ነው ወባን መከላከል ላይ ማትኮራችንን መቀጠል ያለብን በማለት ርስ አንቀጹ ጽሑፉን ይቀጥላል። ይህን ገዳይ በሽታ በስኬት ለመዋጋት ከሚያስችሉ ፍቱን መንገዶች አንዱ ጸረ የወባ ትንኝ መድኃኒት የተነከሩ አጎበሮችና ቤት ውስጥም ትንኟን ለመግደል የሚነፉ መድኃኒቶች እነዚህና ሴቶች በእርግዝናቸው ወቅት በበሽታው እንዳያዙ መከላከል፣ በዝቅተኛ ዋጋ መመርመሪያ መንገዶችን ማስፋፋትና እጅግ ፍቱን የሆኑ መድኃኒቶችን በመጠቀም እስካሁንም በወባ የሚታመመውንና የሚሞተውን ሰው ቁጥር ለመቀነስ ተችሏል። ወደፊትም ይቀጥላል ሲል እርሳ አንቀጹ ያስገነዝባል። ወባን ለመቆጣጠር ብሎም ጨርሶ ለማጥፋት ገና ብዙ ስራ እንደሚጠብቅ በማሳሰብ እርሳ አንቀጹ ይቀጥላል። የዓለም የጤና ድርጅት ደብሊችኦ አልበገር የሚል የወባ በሽታ መከሰቱን ጨምሮ ላሉት ፈተናዎች መላ ለመፈለግ ዓለም አቀፍ ወባን መዋጊያ ቴክኒካዊ ስትራቴጂ የተባለ ስልት ነድፏል። ይህም ወባ የሚያጠቃቸው ሀገሮች በሙሉ በሽታውን ለመቆጣጠርና ለማጥፋት የሚጠቀሙበትን ቴክኒካዊ ዘዴ የሚያቀርብ ነው። ቀዳሚዎቹ ግቦች እንደ ኤሮፓውያን አቆጣጠር በ2020 ዓመተ ምህረት የወባን ስርጭት በ40 ከመቶ፣ የሚሞተውን ሰው ቁጥርም ቢያንስ በ40 ከመቶ መቀነስ ነው፤ ቢያንስ በ10 ሀገሮች በሽታውን ማጥፋትና ከወባ ነጻ በሆኑት ሀገሮች በጠቅላላ በሽታው ተመልሶ እንዳያንሰራራ መከላከልም መሆኑን ርዕሰ አንቀጹ ያወሳል። ርዕሰ አንቀጹ ጽሁፉን ሲያገባድድ፣ ወባን በመቆጣጠርና በማስወገድ ግባችን ስኬታማ እንድንሆን ከተፈለገ ለጋሾች ለጥረቶቹ የሚያስፈልገውን ወጪ ጠቀም አድርገው መለገስ ይኖርባቸዋል ብሏል። ለእነዚህ መርሃ ግብሮች ማስኬጃ የሚውለውን አብዛኛውን ወጪ የምትሸፍነው ዩናይትድ ስቴትስ ከለጋሾች ከሚገኘው እርዳታ ከጠቅላላው 50 ከመቶውን እንደምትሰጥም ያመለክታል። ሆኖም የሃያ ሃያው ዓለም አቀፍ ጸረ ወባ ትልም ግቡን እንዲመታ ከተፈለገ አጠቃላዩ እርዳታ በእጅጉ መጨመር እንደሚኖርበት ያሳስባል። በዓለም ዙሪያ ያሉ ወዳጆቻችን ወዳጆቻችንና አጋሮቻችን ይህንን አስከፊ በሽታ ለመቆጣጠር ብሎም ለአንዴና ለመጨረሻ ጊዜ ለማስወገድ የሚያስፈልገውን ገንዘብ እንዲያዋጡ በዚህ ዕለት ተማጽኗችንን እናቀርባለን በማለት የዛሬው ርዕሰ አንቀጽ ጽሑፉን ያበቃል። ቀደም ሲል የሰማችሁት ርዕሰ አንቀጽ የዩናይትድ ስቴትስን መንግሥት አቋም የሚያንጸባርቅ ነበር። አድማጮች፣ ስርጭታችንን ለማጠናቀቅ የቀሩን ጥቂት ደቂቃዎች ብቻ ናቸው። አጫጭር የማጠቃለያ ዜናዎችን እንስማ። የዩናይትድ ስቴትስ እና ብሪታንያ ባለፈው ወር በበርካታ የመካከለኛው ምስራቅ የአየር መንገዶች የተሳፈሩ መንገደኞች የላፕቶፕና የታብለት ኮምፒውተሮች እንዳይይዙ አግደዋል። የአየር መንገዶች ደህንነት ለመጠበቅ እንደሆነ ባለሥልጣኖቹ ገልጸዋል። ባለፈው ዓመት የካቲት ወር ላይ ዳአሎ በተባለው የሶማሊያ አየር መንገድ ላይ በላፕቶፕ የተደበቀ ፈንጂ መፈንዳቱን እንደ ምሳሌ ጠቅሰዋል። በፍንዳታው የሞተው እሱ ያፈነዳው ሰው ብቻ ነበር። በተባበሩት መንግስታት ድርጅት የዩናይትድ ስቴትስ አምባሳደር ኒኪ ሃሊ የደቡብ ሱዳን ተዋጊ ወገኖች የሕዝባቸውን ስቃይ ከማባባስ በስተቀር ለማቃለል ያደረጉት ነገር የለም ሲሉ ነቅፈዋል። አምባሳደሯ ይህን ያሉት በግጭት እየተባባሰ በመሄድ ላይ ያለ የምግብ እጥረት ባለባት የሕዝብ መፈናቀል በበዛባት ደቡብ ሱዳን ሆነው ነው። ሰሜን ኮሪያ ወታደራዊ ኃይሏ የተመሰረተበትን 85ኛ ዓመት ዋንሰን በተባለች ምስራቃዊት ከተማ ላይ ከባድ የተኩስ ልምምድ በማድረግ ማክበሯን የደቡብ ኮሪያ የመከላከያ ሚኒስቴር ገልጸዋል። የአሜሪካ ድምፅ ራዲዮ አማርኛው ቋንቋ አገልግሎት በ19 በ በ22ና በ25 ሜትር ባንዶች እንዲሁም በናይል ሰዓት በየቀኑ ከ3 ሰዓት ጀምሮ በሚያስተላልፈው ስርጭት ለዛሬ አዘጋጀነው ነው የአንድ ሰዓት ፕሮግራም እዚህ ላይ አበቃ። ያስተናገድናችሁ ሰለሞን ክፍሌና አዳኒት ሳየንን ከአቀናባሪው ከንጉሱ ታምሬ ከዋና አዘጋጅ ተስታበላቸውና ከተቀሩት ባልደረቦቻችን ጋር በዚሁ እንሰናበታለን። ነገረቡ ከምሽቱ ሦስት ሰዓት ላይ ከልዩ ልዩ ፕሮግራሞቻችን ጋር እንመለሳለን። የትግርኛው ስርጭት ይቀጥላል። በእኛ በኩል ሰላም ደናደሩ ይሸኛ ትሸኛ አትከፋ ሆዴ

bidu o radio